በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ስነ ስርዓት ከጥንቱ ጋር ይመሳሰላል፣ እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ስነ ስርዓት ከጥንቱ ልማድ ራቅ ይላል። በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረድኝ ይችላሉ? የኢትዮጵያ የጋብቻ ልማድ ብዙ ሃተታ አለበት። ነገር ግን ዋና ዋናውን ነገር ልገልጽለወት እችላለሁ። መጀመሪያ የጋብቻው ቀን በተጫጩት ልጆች እና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ስራ ይጠይቃል። በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ስራ ነው። ሶስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቁና የቅርብ ዘመዶች፣ የአገር ሽማግሎችና አሮጊቶች እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያ ውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሰርግ ቀን ነው። ለሰርጉ የመጡት እንግዶች የት ይጋበዛሉ? በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። በዚያ ቀን ብዙ ዘፈንና ጭፈራ አለ። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሯቸውን እየመቱ ሲዘፍኑና ሲጨፍሩ ይውላሉ። ለሙሽራዎቹ ስጦታ መስጠት የተለመደ ነው? አዎን፣ በጣም የተለመደ ነው። for comprehension በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ሥነ ሥርዓት ከጥንቱ ጋር ይመሳሰላል? እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ሥነ ሥርዓት ከጥንቱ ልማድ ራቅ ይላል። በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረዱኝ ይችላሉ? የኢትዮጵያ የጋብቻ ልማድ ብዙ ሀተት አለበት። ነገር ግን ዋና ዋናውን ነገር ልገልጽለው እችላለሁ። መጀመሪያ የጋብቻው ቀን በተጫጩት ልጆችና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ሥራ ይጠይቃል። በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ሥራ ነው። ሦስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቅና የቅርብ ዘመዶች፣ የአገር ሽማግሎች እና አሮጊቶች እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሰርግ ቀን ነው። ለሰርጉ የመጡት እንግዶች የት ይጋበዛሉ? በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። በዚያ ቀን ብዙ ዘፈንና ጭፈራ አለ። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሯቸውን እየመቱ ሲዘፍኑና ሲጨፍሩ ይውላሉ። ለሙሽራዎቹ ስጦታ መስጠት የተለመደ ነው። አዎን፣ በጣም የተለመደ ነው።